كان ملحمه لا አቶ አያሌው ሁንዴሳ በአውስትሬሊያ የኢትዮጵያን እናድን ቦርድ ሰብሳቢ። ኢትዮጵያን እናድን የተቋቋመበት ዋነኛ ዓላማና ግቡ ምንድን ነው? መሰባሰቡ ለምን አስፈለገ? ካሳሁን፣ ስለተሰጠኝ እድል በቅድሚያ አመሰግናለሁ። የኢትዮጵያን እናድን በአውስትራሊያ መሰባሰብ ያስፈለገበት ዋናው ምክንያት ከዛሬ ዘጠኝና አስር ወር በፊት የኢትዮጵያ ውስጥ ሊፈጠር የሚችለውን ችግር ተነጋግረን ስናበቃ በቀጣይነት የምዕራባውያኑ አያለም መንግስታት ሊያረጉ ያሰቡትን የነበረውን ማስፈራራት እና ቀጥሎ ሊመጣ የሚችለው ችግር ፖለቲካ ሳይሆን ኢኮኖሚያዊ እንደሚሆን ከመረዳታችን፣ ማዕቀቡም ሆነ የእርዳታም ሆነ የብድር ማዕቀብ ሊጣል የሚችልበት ሁኔታ መኖሩን ስንረዳ ተወያየንና ስደተኛዎቹ ኢትዮጵያኖች ምን ልናደርግ እንችላለን ብለን በአውስትራሊያም ውስጥ ከአውስትራሊያም ውጭ ያሉ በአውሮፓም በአሜሪካም ካሉ ወዳጆቻችን እና በግልም መነጋገር ጀመርን እና ችግሩ አዎ የኢኮኖሚ ችግር ነው ስምምነት ላይ ደረስን። የሚፈጠር የሚችለው የኢኮኖሚ ችግር ነው፣ ያንን ደግሞ በውጭ ያሉ ኢትዮጵያኖች ሊደርሱ የሚችሉት ጉዳይ ነው ተባብለን በአገሪቷን በውጭ ምንዛሪ መርዳት እንችላለን ከሚል እሳቤ ተነስተን ነው እንግዲህ ኢትዮጵያን እንድታደግ ስብስብ የመጣው ስብስቡ ከተቋቋመ ጀምሮ እስካሁን ድረስ ምን ተግባራትን አከናወናችኋል ለወደፊቱስ ምን አይነት ትልሞችን ይዛችኋል የመጀመሪያው ነገር ሀሳቡን ከሸጥን በኋላ ይህን ሀሳብ የሚገዙ ሰዎችን በአባልነት ከፋይ አባላት እንዲኖሩት አደረግን የሚከፈለው ገንዘብ የሚዋጣው ገንዘብ ማለት ይቻላል ማንም ሰው በአቅሙ ልክ ለሀገሬ እችን ታክል ማድረግ ጊዜ ግን ግዳይ ነው ያለው ሰው ሁሉ በአባልነት እየተመዘገበ ገንዘብ ማዋጣት ጀመረ። የባንክ አካውንት ከፈትን። እዛ ባንክ አካውንት ውስጥ የቻለውን ያደርጋል፣ ይመዘገባል፣ ደረሰኝ ይላክለታል። እና በዚህ መሰረት አራት ጊዜ ወደ አስር አስር ሺህ ወደ ኢትዮጵያ አስተላልፈናል። ያ ማለት ለአራት ወር አርባ ሺህ አውስትራሊያን ዶላር ወደ ኢትዮጵያ አስተላልፈናል። የኢትዮጵያን የውጭ ምንዛሬ ባለፉት አራት ወራት ውስጥ በአርባ ሺህ ብር ደጉመናል ማለት ነው። አባላት ወደ አንድ መቶ ሰላሳ አንድ አካባቢ ከፋይ አባላት አሁን አሉን። ምናልባትም ጨምሮ ሊሆን ይችላል። በየቀኑ እየጨመረ እየሄደ ነው። በሶስተኛ ደረጃ ኖቬምበር ሀያ ሰባት ባዘጋጀ ነው። ከህዝቡ ወይም ከአባላቱ በተጠየቅነው ጥያቄ መሰረት በየወሩ የምናዋጣው ገንዘብ በቂ አይደለም። አገሪቷ በጦርነት በጣም ተጎድታለች። ወደ ሰባት ሚሊዮን የሚጠጉ ኢትዮጵያኖች ተፈናቅለዋል እና በዚህ ሰዓት የምናዋጣት ገንዘብ በቂ አይደለም በማለት የተጨማሪ ነገር ማድረግ አለብን ብሎ በቀረበልን ጥያቄ መሰረት የዙም ኮንፈረንስ አድርገን ከሀገር ውስጥም ከዲያስፖራ ኤጀንሲ፣ ከታዋቂ ሰዎች ጀነራል ካሳይ ጨመዳን እንዲሁም አቶ ነአምን ዘለቀን ከግንባር በቀጥታ በዙም ኮንፈረንስ ገብቶ ኢትዮጵያኖችን ሀገራቸውን እንዲረዱ ተማጽኖ አቅርበው እስካሁን ድረስ ሁለት መቶ ሀያ አምስት ሺ የአውስትራሊያ ዶላር መሰብሰብ ችለናል። ይሄ አሁንም ገንዘቡ እንደቀጠለ ነው እየተሰበሰበ ነው ያለው። የቀረን አንድ ሳምንት ነው። አሁን አንድ ሳምንቱ ካለቀ በኋላ የተሰበሰበውን ገንዘብ ይሄ በተለይ የተሰበሰበውን ገንዘብ ደግሞ በአይዞን ኢትዮጵያ፣ የኢትዮጵያ መንግስት ለተፈናቀሉ ወገኖች በውጭ የምንኖር ኢትዮጵያኖች እንድረዳ በተከፈተው አካውንት ውስጥ እናስገባለን። ሌላው በአውስትራሊያ አቀፍ የቦርድ ተቋቁሞ ቦርዱ ስራ ጀምሯል። ከሁሉም ስቴት ሰዎች ያሉበት እና ህጋዊ እውቅና ለማሰጠት የህግ መተደራ ደንብ ወይም ኮንስቲሽን የሚባለው ነገር ወይም ባይለው እየተሰራ ነው። በአጭር ጊዜ ውስጥ በመላው አውስትራሊያ እውቅና ያለው በቋሚነት ወደፊት አባላቱም ሌሎችም የውጭም ልምዱም ኢትዮጵያ በብዛት ልናገርበት የምንችልበት ደረጃ እንደርሳለን ብለን እንገምታለን። ቅድም እንዳነሱት ወደ ሁለት መቶ ሀያ አምስት ሺህ ያህል ለማሰባሰብ ችለናል ብላችኋል። በእናንተ በኩል የአውስትራሊያ ነዋሪዎች የተለያዩ ክፍለ ሀገራት ውስጥ ያሉ ኢትዮጵያውያንም እንደዚሁ ለዚሁ ለተመሳሳይ ኢትዮጵያ ውስጥ በተለይም በሰሜን ኢትዮጵያ በጦርነት ለተፈናቀሉ ወገኖች ጃና ማቋቋሚያ የሚሆን በሚል እንደዚሁ በየፊናቸው ናቸው ያሰባስባሉ። የዚህ አይነቱ አካሄድ ተመሳሳይ ለሆነ አላማ የሚሄድ ከሆነ አንድ ላይ ተሰባስበው በአንድ ቋት ውስጥ አድርጎ ሁሉም ሰው የሚሰራው ሰብአዊ እገዛ ነው። ከፖለቲካም ሆነ ከሌሎች ማናቸውም ነገር ነፃ የሆነና ማንም ሰው በሰብአዊነቱ የሚያደርገው አስተዋጽኦ ነው እና ከዚህ አኳያ በአንድ ላይ ለመምጣትና በጋራ ተሰባስባችሁ መላክ በአሁኑ ወቅት ጥረቶች ይደረጋሉ? ለወደፊት በምታስቡት እቅድ ውስጥ ይሄ አለ? ኢትዮጵያውያን በአንድ ላይ ቆመው ወይም እገዛ እንዲያደርጉ ለማድረግ። በጣም ጥሩ ጥያቄ ነው። በዚሁ አጋጣሚ ሊታወቅልን የምንፈልገው ነገር ሴቭ ኢትዮጵያ ከማንኛውም የፖለቲካ ቡድን ወገንተኝነት፣ መንግስትን ጨምሮ ከማንኛውም የጎሳ ወገንተኝነት ነፃ የሆነ ዓላማውም ግቡ ኢትዮጵያ የምትባለውን አገር በኢኮኖሚ ለማገዝ ነው። በውጭ ያሉ ልጆቿ ሁሉ ተሰባስበን በጦርነት የደቀቀውን እና የተፈናቀለውን ሕዝብ መልሶ ለማቋቋም እና አገሪቷን መልሶ በኢኮኖሚ ለመገንባት የሚደረገውን ጥረት ለማገዝ ነው። ስለዚህ ሁሉም ሰው ይሄንን አጽንኦት እንዲረዳለን እንፈልጋለን። በእርግጥ ጦርነትን ማሸነፍ ቀላል ነው ይባላል። ትልቁና አስቸጋሪው ነገር ሰላምን መገንባትና ህዝቡን መልሶ ማቋቋም መሆኑን ሁሉም ሰው አጽንኦት ስትወጥ ብንችል ብንችል ሁላችንም ተሰባስበን በአንድ መንገድ ብንሰራ እንመርጣለን። ጥሪያችንም እናስተላልፋለን። የመሰባሰቡ ጠቀሜታው አንደኛ ለራሳችን እንደ ኢትዮጵያ ጠንካራ መሰረት እንዲኖረን ያደርገናል። ብሔራዊ ስሜታችንን በአንድ የኢትዮጵያዊነት ቋጠሮ አንድ ላይ እንድንይዘው ያደርገናል። የሚደረገውም እርዳታ በአንድ ላይ ሲሆንና አንድ ኳስ ሲገባ ለሚሰማውም ሌሎችም ለወገኖችም የበለጠ ማነቃቂያ ሆኖ ያገለግላል። ስለዚህ ጠንካራ ኢትዮጵያ፣ የበለጸገች ኢትዮጵያ፣ ከልጆቿ የማይሰደዱባት ኢትዮጵያ፣ ልጆቿ የማይለምኑባት ኢትዮጵያ ሀብታሞች በገንዘባቸው የማያስፈራሯት ኢትዮጵያ ልንገነባ ከፈለግን አሁንም እንደ ግለሰብም እንደ ስብስብም ጥሪያችንን የምናስተላልፈው እንሰባሰብ፣ እንደማመጥ በአንድ ኢትዮጵያ ሰንደቅ ዓላማ ስር ተሰባስበን ለዛ ሕዝብ እንድረስ እንላለን። እናም እንዳልከው በጣም በጣም በጣም ሁሉንም ኢትዮጵያ ወገኖች በዚህ ጉዳይ ላይ እንዲነጋገሩ እንዲመካከሩ እና ተነጋግረን ተመካክረን በአንድ በአንድነት አብረን እንድንቆም ጥሪያችንም እናስተላልፋለን። ጥሪን ነገር ካነሱ በኢትዮጵያ መንግስት በኩል በዘንድሮው የኢትዮጵያ ገና በዓል አንድ ሚሊዮን በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገራቸው እንዲገቡ ጥሪ ቀርቧል። በእርግጥ ጥሪው ዞሮ ዞሮ ዲያስፖራ ማህበረሰብ አባል ሀገር ቤት በሚሄድበት ወቅት የኢኮኖሚ ድጎማ የማድረጊያ ነው። በተዘዋዋሪ መንገድ እግረ መንገዳቸውንም ሀገራቸውን የሚጎበኙበት ነው። ይህንን አስመልክቶ በአውስትራሊያ በኩል እርስዎንም ጨምሮ ሆነ በእናንተ ስብስብ ውስጥ ያሉ ወገኖች ዘንድ ተነስቶ ተመክሮበታል። ሀሳቡ በእርግጥ በአጭር ጊዜ ነው የቀረበውና ስብስቡ ምን ለማድረግ አስበዋል? ኢትዮጵያ መሄድ የሚችሉ ወገኖች ወይም ደግሞ የማይችሉም እዚህ ካሉ ሬ ወገኖች መሄድ ካልቻሉ እዚህ ሆነው ያንን ለማካካስስ አንድ አይነት ክንውን ለማድረግ እሳቢ አላችሁ በእናንተ በኩል? አንተም እንደጠቀስከው ከሳሁን ጥሪው ከራሱ ከተላለፈ ዛሬ ሶስተኛ ቀኑ ወይም አራተኛ ቀኑ ነው። እዚህ ጊዜ ውስጥ ፎርማሊ እንደ ስብስብ ተገናኝተን ገና አልተነጋገርንም። መደበኛ ባልሆነ መንገድ በስልክ ከአንዳንዶች ጋር ተነጋግረናል። እንዲሁም ከኢትዮጵያን የምታደግ ግሩፕ ውጭ ካሉ ኢትዮጵያኖችም ይሄ የስልክ ንግግሮች አድርገናል። ዋናው ነገር ኢትዮጵያኖች በዚህ ሰዓት ኢትዮጵያ ሄደው ለገና በዓል እዛ ማሳለፉ የኢኮኖሚ ጠቀሜታ አለው። አዎ፣ እውነት ነው። ከሁሉም በላይ ግን ሌላው የማስበው ነገር እና ምናልባትም ሁሉም ሰው ልብ ሌለው ነው የምፈልገው ነገር በውጭ የምንገኝ ኢትዮጵያኖች በተባለው ልክ በአንድ ሚሊዮንም ከዛም በላይ ሄዶ መታየት የኖሞር ዘመቻ አካልም ይመስለኛል በግሌ ይህን ጥሪ መካፈል ኢትዮጵያ መታችሁ ዳና ሆኔ ለአለም ንገሩ ላይ የተጻራች ያህል መስሎት ስለሰማኝ ምናልባት ይህን ኢንተርቪው የቅርብ ወዳጆች ሲሰሙ ሊነግዱ ይችላሉ ጭምር። እኔ እኔና ባለቤቴ ብቻለን አስራረ ሶፋ የምናውቀው ትላንት ማታ ቻሌንጁን ተከላከይ ያለው እሄዳለሁኝ። አቶ አያሌው ሁንዴሳ አውስትራሊያ የኢትዮጵያን ድን ቦርድ ሰብሳቢ ስለ ቃለ ምልልሱ እናመሰግናለን። እኔም ካሳሁን ሁለት ድል በጣም አመሰግናለሁ። አሁንም መልሼ የመናገር የምፈልገው ነገር ለሁሉም ኢትዮጵያዊ ወገን፣ የተፈናቀለው ወገን ከሰባት ሚሊዮን ሕዝብ በላይ ነው። ይሄንን ሕዝብ መልሶ ማቋቋም ቀላልታስቅ አደለም አገራችን የሰሜኑ ክልል ብዙ ብዙ የሚባል ገና ያላየነው ትግራይ ውስጥ የደረሰውን ነገር ሁሉ ገና እናቅም። ያም የሚጠብቀን እኛኑ ኢትዮጵያውያን ነው። ስለዚህ ሁሉም ኢትዮጵያዊ ለነገ ይደር የሚባል ነገር ስላልሆነ በሚችለው መንገድ ሁሉ ለሀገሩ የቀረበውን ጥሪ አቤት እንዲል በዝትና፣ ድጋሚ አመሰግናለሁ። ስለ ዘጠኝም እድል አመሰግናለሁ። ما هبه رسب لا ما هبه رسب